በከፍተኛ ድምፅ መመረጣቸው የተነገረላቸው ዶናልድ ትራምፕ በአብዛኛው ነጭ አሜሪካዊ ቢወደዱም በሌላው ኅብረተሰብ እምብዛም ተቀባይነት የላቸውም። የተለያዩ የኅብረተሰብ ክፍሎች የሰጡት ቀጣይ መልእክት ይህንኑ ያመላክታል። ዶናልድ ትራምፕ ብዙሃንን አይቀበልም፣ አይደግፍም። እነዚህ ጉዳዮች ደግሞ አሜሪካ የተገነባችበት መሰረታዊ እሴቶቿ ናቸው። በብዙሃነት የተገነባ ኅብረተሰብ ነው ያለን። ፖላንዳዊ፣ አይርላንዳዊ፣ ጣሊያናዊ፣ እስራኤላዊ፣ አፍሪካ አሜሪካዊ፣ ሜክሲኮኖቹ በአንድነት የምንኖር የኅብረተሰብ አካል ነን። መከፋፈሉ ለዚች አገር ለዚች ከተማ አይበጅም። እንደሚመስለኝ ዶናልድ ትራምፕ በፕሬዚዳንትነት ከተመረጠ የሰው ጥላቻ የነገሰበት ሰው እንደተመረጠ ነው የማስበው። እሱ እኮ ሜክሲኮኖችን ብቻ አይደለም የሚጠላው ስለ ሙስሊሞችም እዚህ አገር እንዲመጡ እንደማይፈቅድ የተናገረ ሰው ነው። ይህችን አገር እኛ እንወዳታለን። ይህችን አገር እኔ እወዳታለሁ ስመጣ በሕገ ወጥ ነበር የገባሁት። አሁን ግን ዜጋ ነኝ። እሱ ከተመረጠ ብዙ መከፋፈል ይመጣል። ወደ ኋላ ተመልሰን ኋላ ቀር እንሆናለን። በሀገራችን መከፋፈል ይመጣል፣ ውጥረት ይነግሳል። አንድ ቀን ስለ ሴቶች መብት ይናገራል ወይም ይወዳል፣ ሌላ ጊዜ ደግሞ በቴሌቪዥን የራሱን ሐሳብ ሲቃረን ታየዋለን። ጥሩ ቲያትረኛ ነው። ሳየው ያዝናናኛል፣ ግን ደጋፊው አይደለውም። እጩ ፕሬዝዳንት ዶናልድ ትራምፕ ከተመረጡ ለከፍተኛ ባለ ሀብቶች የታክስ ቅናሽ ያደርጋሉ፣ ትምህርትን ያስፋፋሉ፣ ህጋዊ ወረቀት የሌላቸው ስደተኞችን ያባርራሉ። ይህም ጉዳይ አነጋጋሪ እየሆነ ነው። ወደ ዶናልድ ትራምፕ ምርጫ ስንመለስ በእጩ ፕሬዝዳንትነት ከተመረጡ በኋላ እንዲህ ነበር ያሉት። በመላ ሀገሬ ያለውን ኅብረተሰብ ለመደገፍ ለመርዳት አብሬ ለመወሰን ሁሌም እንደነቃው ነኝ። እነዛን የተገለሉ የተተዉ የህብረተሰብ ክፍሎችን ከፋብሪካ የተቀነሱ የፋብሪካ ሰራተኞችን ጎብኘቻለሁ። ሀገሬ በማያስፈልግ የንግድ ስምምነት ውስጥ ገብታ ህዝቦቿን በድላለች። እነዚህ የተዘነጉ ሴቶችና ወንዶች፣ አገሬ ልጆች ከእንግዲህ መረሳታቸው ያበቃል። ይህ ህዝብ ጠንካራ ሰራተኛ ሆኖ ሳለ ድምፅ አልባ ሆኗል። እኔ ነኝ የዚህ ህዝብ ድምፅ። አይ አም ዮር ቮይስ ቀጥሎም ምክትል እጩ ፕሬዝዳንትን የኢንዲያና ሀገረ ገዢን ማይክ ፔንሰንን መረጡ። ተመራጩ ምክትል እጩ ፕሬዝዳንትም እንዲህ ነበር ያሉት። የዩናይትድ ስቴትስ አሜሪካንን ህዝብ ልመራና ላገለግል ለምክትል ፕሬዝዳንትነት በመታጨቴ መደሰቴንና በሙሉ ልብ መቀበሌን እገልጻለሁ። ዶናልድ ትራምፕ ጥሩ ሰው ነው። አሜሪካንንም ታላቅ የሚያደርግ ታላቅ የዩናይትድ ስቴትስ ፕሬዝዳንትም ይሆናል። ሀገራችንን ለመምራት ብቃት ያለውና የአሜሪካንን ህዝብ ልብ ትርታ የሚያውቅ ታላቅ ሰው መሆኑን እገልጻለሁ። ለዶቼ ቬለ ራዲዮ ዘገባ መክብብ ሸዋ ነኝ ከዋሽንግተን ዲሲ።